እግዚአብሔር ልጆች ምንም አይነት ዋስትና፣ ምንም አይነት ማረጋገጫ የለንም። ለዚህች አገር እግዚአብሔር ይሆናት እንጂ፣ ምናልባት ምን ሰውን የምንደገፍ ከሆነ ሰው ተሰባሪ እኮ ነው። ዛሬ በእውነት ያለው ነገ በሐሰት ይኖራል። ዛሬ የታመነው ነገ ይከዳል። ለዚህ እኮ ነው ሰለሞን በምሳሌው ወስላታውን ሰው በመከራ ቀን መተማመን እንደ ተሰበረ ጥርስና እንደ ሰለለ ህግር ነው ያለው፣ መጽሐፈ ምሳሌ ምዕራፍ 25 ቁጥር 19 ላይ። እግዚአብሔር ልጆች የሚያስተማምንን የአምላካችን ክንድ ብቻ ነው። ኢትዮጵያ እጆቿን ወደ እግዚአብሔር ትዘርጋ፣ እግዚአብሔርም ምድሪቱን ይባርክ፣ ለገበሬው ምርቱን፣ ለነጋዴ ወረቱን ያብዛ። እግዚአብሔር አገሯን ማህሏን ገነት ዳሯን እሳት ያደርግ ህዝቦቿን ሁሉ በፍቅርና በሰላም የሚኖሩ ያደርጋቸው። አለበለዚያ የሰው ክንድ አያስተማምንም። እኔ አንድ በቴሌቪዥን የማየው ማስተዋወቂያ ነበረ። የትኛው ባንክ፣ የትኛው ኢንሹራንስ ማስተዋወቂያ እንደሆነ ባላስተውልም፣ አሁን በአስተማማኝ እጅ ላይ ነዎት ይላል። አንድ እጅ ተዘርግቶ፣ አስተማማኝ የጌታ የክንድ ብቻ ነው የአምላካችን መዳፍ ብቻ ነው። በእሱ የሚደገፉ ለዘላለም አያፍሩም ተብሎ ነው የተጻፈው። እግዚአብሔር ልጆች ክፉ ክፉን ሁሉ ከአገራችን ያረቀልን። በአብርሃም ዘመን ከሆነው ረሃብ ይልቅ ሌላ ረሃብ በይስሐቅ ዘመን ተደገመ ነው የሚሉ። ስለዚህ ይስሐቅ ተነሳና ስደት ጀመረ። ረሃብ ክፉ ነው። ስንቱን አሰድዶታል። ስንቱን ሀገሩን አስትቶታል ስንቱን ከሀገር አውጥቶታል። ይስሐቅ ተሰዶ ወደ ጌራራ ሀገር ሄደ። ጌራራ በምትባል ከተማ ንጉሱን ጥገኝነት ጠይቆ በዚያ ሆነ። ንጉሱም ይሄ የረሃብ ዘመን እስኪያልፍ ድረስ በዚያ ሀገር ተቀመጥ ብሎ ቦታ ሰጠው፣ እርሻ ሰጠው። ይስሐቅ ጎበዝ ገበሬ ስለነበረ ምጽዋት እየለመነ መቀመጥ አልወደደም። መሬትን ማረስ ጀመር መተርተር ጀመረ በጣም የሚገርማችሁ መጽሐፍ ቅዱስን ስታነቡ ይስሐቅ ምድርን ባረሰበት ዓመት እግዚአብሔር መቶ እጥፍ ባረከው ነው የሚለው መቶ እጥፍ እኛ ስንት እጥፍ ተባርከን ይሆን ስንት እጥፍ ረባካችሁ አንገታችንን ከባራኪው ከእግዚአብሔር መዳፍ ለማሸሽ የምንሞክር ካለን እስኪ ኪሳችንን እሱ ይየው ባንኮኒያችንን እሱ ይየው። የዘይት ማድጋችንን እሱ ይየው። የዱቄት ዕቃችንን እሱ ይየው። ትውልዱ ሁሉ ያለውን ነገር ሁሉ ከእግዚአብሔር ሰውረዋል። ስለዚህ መባረክ አልቻለም። ስለ ኑሮ ውድነት ብቻ ሁል ጊዜ እናወራለን። እሳት ሆነ፣ ሁሉ ነገር ቀጠለ፣ ሁሉ ነገር ጨመረ፣ እንደዚህ ነው የምንለው ግዴለም ያላችሁን ነገር እስኪ ለእግዚአብሔር አሳዩት። ባራኪውን እግዚአብሔር ጋብዙት። ሲሰጣችሁም በሰጣችሁ ነገር መጠቀምን ወቁ። አታስተውሉም። በመጽሐፍ የሆነው በማርቆስ ወንጌል ምዕራፍ ስድስት ቁጥር 34 ጀምሮ ለስም አጠራሩ ክብር ምስጋና ይግባውና ጌታችን መድኃኒታችን ኢየሱስ ክርስቶስ አሳውን አበርክቶ ህዝቡን መመገብ ፈለገ። ደቀ መዛሙርቱ ግን ያላቸው ሁለት አሳና አምስት እንጀራ ብቻ ስለነበረ ይህንን ጥቂት ነገር ይዘው ሰው ፊት መውጣት አፈሩ፣ ተሳቀቁ። ስለዚህ ህዝቡን አሰናብት፣ ጊዜው መሽቷል አሉት። ኢየሱስ ክርስቶስ ግን ያላችሁን አሳዩኝ አላቸው። ሁለት አሳና አምስት እንጀራ ብቻ ነው ያለን፣ አሉት። የማይበቃ መስሏቸው የሚያንስ መስሏቸው። ከዚህ በኋላ አምጡ አላቸው። ባረከው። ሴቶችና ህፃናት ሳይቆጠሩ አምስት ሺህ ሰው በልቶ አስራ ሁለት ቅርጫት መሶ ፍርፋሪ ተነሳ ነው የሚለው። ባራኪው እግዚአብሔር። እስኪ ያላችሁን ለእግዚአብሔር አሳዩ ጓዳችሁን ለእግዚአብሔር አሳዩ። ኪሳችሁን ለእግዚአብሔር አሳዩ። የእግዚአብሔር ልጆች፣ እሱ ሲያየው የማይባረክ ነገር የለም። እኔ ምን እንደሚገርመኝ ታውቃላችሁ? የሥነ መለኮት ምሁራን ኢየሱስ ክርስቶስን ቺፍ ኢኮኖሚስት ይሉታል። አስራ ሁለት ቅርጫት ፍርፋሪ ከተረፈ በኋላ ተውት ግድ የለም ሌላም ጊዜ ይባርክላችኋለሁ፣ አላላቸው። ሰብስቡልኝ አላቸው ፍርፋሪው። አስራ ሁለት ቅርጫት መስዎ ፍርፋሪ ተሰበሰበ። በሌላ ስፍራ ሌሎች ድሆች አሉ፣ ይህንንም ፍርፋሪ ማግኘት ያልቻሉ። ምንድነው? ምን ማረውኛስ እኛኮ በልተን ከጠገብን በኋላ የበላንበትን ገበታ መተን ነው የምንነሳው ሌላ ጊዜ እንደሚርበን ሌላ ጊዜ እንደሚያስፈልገን በፍጹም በፍጹም አናስተውልም። ባራኪው፣ አስተማሪው ኢየሱስ ክርስቶስ ግን ይህንን እውነት ገለጠ። ሲኖር መዝራት፣ ሲኖር ከበር መልስ መጋበዝ፣ ስናጣ ደግሞ መኮራመት። ስንያዝ ጭብጣን ሞላ፣ ስንለቀቅ ሜዳ አይበቃንም። የእግዚአብሔር ልጆች፣ እግዚአብሔር ይባርክልን ያለን ነገር ይበቃናል። በቃ እሱ ሲባርክ መቶ እጥፍ ባረከለት ይላል። እሸቱ፣ ገብሱ፣ ሽምብራው፣ አዝመራው፣ ሎሚው፣ ትሩንጎ ሁሉ ወጣ። ምቀኛ ተነሳ። የእግዚአብሔር ልጆች ሲባረኩ ማን አይኑ ደማ አይለብስም? ማን አይበሳጭ? ማን ባረካቸው ይላሉ። ማን ይሄንን አደረገላቸው ይላል። ምንድን ነው የሚሰሩት ለመሆኑ ይላል ጠላት። እኛ የእሱን ሥራ እንሰራለን አላልኳችሁም እንዴ? እሱ ደግሞ የእኛን ሥራ ይሠራልናል። ይሄ ነው በቃ። በዓለም ልጆችና በእኛ መካከል ያለው ልዩነት ይሄ ነው። እኛ የእግዚአብሔርን ሥራ እንሰራለን፣ እሱ የእኛን ሥራ ይሠራልናል። አበቃ። ስለዚህ ሁሌ ይባርከናል፣ ሁሌ ያሳርፈናል፣ ሁሌ ልባችንም በደስታ ይሞላዋል። አቤት እግዚአብሔር፣ ክብር ላንተ ይሁን። ይስሐቅን መቶ እጥፍ ሲባርከው ምቀኞች ተነሱና፣ ይሄ ስደተኛ ነው፣ ይሄ መጻተኛ ነው፣ ከየት የመጣ ሰው ነው? ስለዚህ ሀገራችንን ይልቀቅልን። እኛ እንደምንለውኩ ሌሎች በሀገራችን መጥተው ሲኖሩ ሰርተው ወዛቸውን አንጠፍጥፈው ሲለወጡ ደስ አይለን እንዴ? ሊቀየሩ ቻሉ? ቀኑን ሙሉ ምናወራው ይህንን ብቻ ነው እንዴ? ሊባረኩ ቻሉ? እግዚአብሔር ካደረገውስ ማን ይከሰዋልስ ማን ይኮንነዋልስ ማን ይቃወመዋልስ? አደረገው። ሰዎቹ ተሰበሰቡና ይሳቀን ከሀገራችን ልቀቅ። ባዶህን መታሃል፣ ሞልተሃል። ተቸግረ መታሃል፣ አሁን በልጽገሃል፣ ልቀቅ። ይህንን እርሻ ንጉሡም አሳደደው። እርሻዬን ትቼ የደከምኩበትን የለፋውበትን ጦርነት ሀገር እያዝልኝ አይሠራም። እልፍ እልፍ በሉ። በትዕግሥታችሁ ነፍሳችሁን ታተርፋላችሁ ነው የተባለው። እርሻውን ትቶ ንብረቱን ትቶ ከከተማ ወጥቶ በረሃ ውስጥ ተቀመጠ ከቤተሰቡ ጋር በረሃ ውስጥ። በረሃም መሞት አልፈለገም። ብርቱ ገበሬ ነው። አሁንም እልፍ ብሎ ማረስ ፈለገ፣ መሥራት ፈለገ። ፈቀቃለና እርሻውን አረሰው ውሃ ግን የለም። ግራ ገባው። ምን ይሻለኛል አለ። ሽማግሌዎች ወሬ ነገሩት። አባተ አብርሃም ካንተ በፊት ወደዚህ ከተማ ተሰዶ ነበር እሱ በዚህ በራ ውስጥ የቆፈራቸው ብዙ ጉድጓዶች አሉ። ያባትህን ጉድጓድ ብትቆፍር እኮ ውሃ ታገኛለ ብለው ጥሩ ምክር መከሩት። አባቱ አብርሃም ለልጁ ለይስሐቅ የውሃ ጉድጓድ ትቶለት ሄደ። እኛ ለልጆቻችን ምን ትተን ነው የምናልፈው? አባቶቻችን ለእኛ ምን ትተውልን ሄዱ? ብዙ ሰዎች እኮ ለልጆቻቸው ሰይፍ ትተው ይሄዳሉ። ክላሽ መትረየስ ትተው ይሄዳሉ። መጥፎ ጠባሳ፣ ክፉ ታሪክ ትተው ይሄዳሉ። በባንክ እዳ የተያዘ ቤት ትተው ይሄዳሉ። እኛ ለልጆቻችን ምን ትተን ለማለፍ ነው የምንሞክረው? ሃይማኖት፣ የሀገር ፍቅር ጥሩ ስነ ምግባር፣ የሥራ ፍቅር ምንድነው ትተን ለመሄድ የምንሞክረው ኃላፊነት ይሰማ ነባካችሁ። በሽታ ትተንለት እንዳንሄድ ለትውልዱ፣ ጦርነት ትተንለት እንዳንሄድ ለትውልዱ፣ ግፍና ዓመፃ እግዚአብሔርን አለማወቅ ትተንለት እንዳንሄድ ለትውልዱ። አብርሃም ለልጁ ለይስሐቅ የውሃ ጉድጓድ ትቶለት ሄደ። በጎ ነገር ትቶለት ሄደ። ጥሩ ነገር ስቶለት ሄደ። ጉድጓዱን ሲከፍተው መሬቱን ሲቆፍረው ውሃ አገኘ። በረሃ ውስጥ ውሃ። ያን ውሃ ቀርቶ እርሻውን አጠጥቶ ከብቶቹን አጠጥቶ እንደው ተመስገን ሲል ገና ምስጋና ከልቡ ሲወጣ የጌራራ ሀገር እረኞች ውሃ እንደፈለቀ ሰምተው፣ ጉድጓድ እንደተገኘ ሰምተው ወደ ይስሐቅ መጡ። ጸብ ገጠሙ ከይስሐቅ እረኞች ጋር ይሄ ጉድጓድ የኔ ነው፣ ይሄ ጉድጓድ የኔ ነው የኛ ነው። ይሄ ጉድጓድ አይደለም፣ የኛ ነው። ጸብ ይስሐቅ ረኞቹን ተው አላቸው። የአባት አብርሃም ጉድጓድ ነው አሁን ቆፍረን እኛ ነው። ግን የኛ ነው ካሉ ተው እልፍበሉ በሉ። ለጉድጓዱ ግን ስም ልስጠዋልና፣ የመጀመሪያውን የመጀመሪያው ጉድጓድ ስም ኤሴቅ አለው። ኤሴቅ ማለት ተጣልቼ ብሻለው ማለት ነው። ስለውሃው ተጣልቷልና አለው አለ፣ የተጣላሁብሽ ጉድጓድ ምን ትዝ እንደሚለኝ ታውቃላችሁ? እንጀራ ለመብላት ውሃ ለመጠጣት የምንከፍለውን ከፍለውን መስዋዕትነት። በዚህ ዓለም ላይ በመሳሪያ የሚታኮሱ እኮ አሉ፣ የሚቋሰሉ አሉ። በተለይ እኔ የሚያሳዝኑኝ ወንድሞቼ፣ ይሄ መኪና ላይ የሚሰሩት ወያሎቹ፣ ወይ አውቶብስ ተራ አካባቢ ያሉ፣ ወይ ታክሲ ሹፌሮች በተራ ይጣላሉ አንድ ሻንጣ ተሸክመው ሁለት ብር ወይ ሶስት ብር ለማግኘት ተደባድበው ተቋስለው ደም በደም ሆነው ከትራፊኩ ጋር ግብ ግብ የሚከፈለው ዋጋ ሕይወት ብርቱ ሰልፍ ሰልፍ ዋጋ ይከፍላሉ። እንደዛ ሆኖ ዳቦ ገዝቶ ወደ ቤታቸው ይገባል ወይ ምስኪን ወላጆች ይኖሯቸዋል። እነሱም በአቅማቸው የሚረዱት ቤተሰብ አላቸው። ዱርዬ እንዳይመስሏችሁ ልብሳቸው ስለቆሸሸ ጠጉራቸው ስለተንጨበረረም ከሰው የወረዱ እንዳይመስሏቸው እነሱም በአቅማቸው የሚረዱት አላቸው። ዳቦውን ገዝተው ቤታቸው ይገባሉ። ዳቦውን ከመብላትህ በፊት ያን ዳቦ ስም አውጣለት ባክ፣ ኤሴቅ በለው ዳቦውን፣ የተጣላሁብሽ ዳቦ፣ የተደባደብኩብሽ ዳቦ፣ ይስሐቅ። እንደዚህ ሆኖ ነው ያለፈው እልፍ። ፈቀቅ ፈቀቅ ፈቀቅ አለና አሁንም ጉድጓድ ቆፈረ። ይስሐቅ እንዴት አይነት ጠንካራ ሰው ነው! እንዴት አይነት ብርቱ ነው! እኔ በጣም ይገርመኛል። ለአንዳንድ ጊዜ እኛ አንድ እድል ብቻ በህይወታችን እንደተሰጠን እናምናለን። ስለዚህ የትምህርት ውጤታችን ሲበላሽ፣ ገመድ አንገታችን ላይ ለማጥለቅ፣ መርዝ ለመበጥበጥ፣ በቃ ህይወታችን የተበላሸ ይመስለናል። ደግሞ እኮ ሌላ በራል አንዱን በር ብቻ ነው አሁን እግዚአብሔር ያሳየን። ዘጠና ዘጠኝ የተከፈቱ በሮች አሉ ወንድሜ ትምህርት ስላልተሳካ ወይ ንግድ ስለከሰርክ፣ መርዛት በጥብጥባክ መርዝ ለጠላት ለዲያብሎስ፣ ገመድ ለጠላት ለዲያብሎስ፣ እንተ ክርስቶስ የሞተል አንድ ሺህ አንድ በሮች ያሉህን ብዙ የተከፈቱ በሮች አሉ። ብቻ እልፍ እልፍ በሉ። ፈቀቅ ቃለና ሌላ ጉድጓድ ቆፈረ፣ ውሃ ገኘ። አሁንም ሁለተኛ ጉድጓድ ገና እርሻውን አጠጥቶ ከብቶቹን አጠጥቶ ወደ ቤቱ ሄዶ ሲመለስ ጠዋት ላይ በአሸዋና በድንጋይ ጉድጓዱ ተዘግቷል። የጉድጓዱን ስም ስጥና አለ። ሁለተኛውን ጉድጓድ ተዘጋ ማለት ነው፣ ሰዎች ዘጉት። በሰው እንጀራ ላይ አሸዋና ድንጋይ የሚበትኑ አሉ። ራሳቸው እየበሉ ሌላውን ከስራ ለማፈናቀል እንቅልፍ የሌላቸው በቃ መቃብር የሚቆፍሩ እንዲህ ከሰይጣን ጋር ተባብረው የሚሰሩ ሰዎች አሉ። እባካችሁን ወደ ልባችን እንመለስ እባካችሁን እኛ ቤተሰባችንን እንደምንወድ ለቤተሰባችን ፍቅር እንዳለን ያም እኮ ነገር የምንሰራበት ሰው እንዲህ አይነት ቤተሰቦች አሉት እኮ እኛ የራሳችንን ህይወት እንደምንወድ ለእርሱም እኮ ህይወት አለው እባካችሁ ነገረ ሰሪዎች እጃችሁን ሰብስቡ እግዚአብሔር ያለ ምክንያት አይደለም ይሄንን ድምፅ ወደ ጆሮአችሁ ያመጣው በንስሐ እንድትመለሱ። አዲስ ልብ እንድትይዙ መልካም ሰዎች እንድትሆኑ ነው። እግዚአብሔር ባገኘው አጋጣሚ ተናግሯችኋል። ከዚህ በኋላ ያለው ሕይወታችሁ እንዳይከፋባችሁ ወደ እግዚአብሔር ተመለሱ። ስጥና ተዘጋ። አስማተኞች፣ ጠንቋዮች፣ ሟርተኞች ንግዶቻችሁን ለማጥፋት እውቀታችሁን ለማጥፋት ያላችሁን ነገር ለማጥፋት ምን ያህል ዘመን ደከሙ? ምን ያህል ዘመን ለፉ? እናንተ ስትደክሙ እናንተ ስትጥሩ እናንተ ስትወጡ ስትወርዱ ጎረቤት አይጥ የሚገንዙ ያልታደሉ ሰዎች እኮ አሉ። አይጥ ቀርቶ ለምን አሳማ አይገንዝም እኛ እግዚአብሔር ልጆች ከሆንን ማን ይነካናል? እመን እንጂ አትፍራ። እግዚአብሔር ልጆች ምን ሥልጣን አለው ሰይጣን በእኛ ላይ? አሸዋም ቢበተም አስማትም ቢሆን ድግምትም ቢሆን አይሰራም ተባለ እኮ በቃ በእስራኤል ላይ ሟርት፣ በያይቆብ ላይ አስማት አይሰራም አይሰራም። በዚህ እናምናለን እንጂ እንደ ጠላት ሐሳብማ የሁሉም ነገር ተዘግቷል። ግን የሚገርማችሁ ወደ ቤታችን ገብተን ስንወጣ አሁን ከቢሮም አሁን ከመንገድም አሁን ካለንበት ቦታ ስንንቀሳቀስ ሁሉ ነገር በሰከንዶ ሽርፍራፍ ይቀየራል። ይስሐቅ ጉድጓድ አገኘው፣ ውሃ አገኘው ብሎ እርሻውን አጠጥቶ ቤቱ ሄዶ ሲመለስ ነው ተዘግቶ ይጠበቀው። ጠዋት ወደ ቢሮ ስትገባ መልቀቂያ ወረቀት ይሰጠ ይሆናል። ወደ ትምህርት ቤቶቻችሁም ስትሄዱ እንደዚህ አይነት ነገር ተዘግቶ ይጠብቃል። ስጥና በለው ስጥና። ተዘጋ። ሰው ቢዘጋው ማን ይከፍተዋል? እግዚአብሔር ብቻ። እግዚአብሔር አይዝጋው። እሱ ሲዘጋው ነው ማንም ሊከፍተው የማይችል። ሰዎች ቢዘጉት፣ እግዚአብሔር ይከፍተዋል። የዳዊትን ቤት መክፈቻ ቁልፍ በጫንቃው ላይ ያኖራሉ፣ እሱ ይከፍታል፣ የሚዘጋ የለም፣ እሱ ይዘጋል፣ የሚከፍትም የለም ተብሎ ነው የተጻፈው። እሱ ሲዘጋው ብቻ ነው። እሱ ካልዘጋው የትም የትም ሆነን እንኖራል። የትም አሁን እኮ ይሄንን የአገልግሎት መስመር እግዚአብሔር ስላልዘጋው ብቻ ነው እኛም የምናገለግለው። ሰዎች ማ ዘግተውታል እኮ፣ እሱ አይዝጋው፣ አምላካችን አይዝጋው። እውነቴን ነው የምላችሁ፣ እሱ ሲዘጋው ብቻ ነው ችግሩ። በቃ የተከፈቱ በሮች ሰጥቻለሁ አይደለም የሚለው? ራዕይ ዮሐንስ ምዕራፍ 3 ቁጥር 6 ጀምሮ ብዙ የተከፈቱ በሮች። በዛ በር ብቻ ሩጥ፣ በተከፈተው በተዘጋው ለምን ትታገላል? በተከፈተልህ ሂድ፣ በቃ ሂድ፣ ወደፊት ብቻ ስጥና ተዘጋ። አሁን ሶስተኛ ላይ ጉድጓድ ለመቆፈር ሞከረ። እንዴት አይነት ጠንካራ ሰው ነው! በርቶ፣ የእግዚአብሔር ልጆች እንበርታ፣ ልባችን ይጽና፣ ይላልኮ ዳዊት። በርቱ፣ በርቱ፣ በርቱ ተስፋ እንዳትቆርጡ። እግዚአብሔርን ይዛችሁ ብቻ ወደፊት እልፍ እልፍ በሉ፣ ፈቀቅ በሉ፣ በቃ እልፍ እልፍ በሉ። በትዕግስት እንዳትጣሉኝ። ሦስተኛ ጉድጓድ ለቆፈረ ሌላ አይጠቅምም አይረባም፣ ያላችሁትን እስኪ ቦታ ስጡኝ ብሎ ይሳቅ በፍቅር ለመናቸው። የጌራራ ሀገር ሰዎች በእጃቸው የድንጋዩን የቋጠኙን እርሻ እያሳዩት ያን ድንጋይ ቆፍር፣ ድንጋይ ውስጥ ውሃ የሌለ እየመሰላቸው አለቱን ቆፍረ ከዛ ውሃ ተጠቀም አንደርስብህም አሉት። ድንጋዩ አለቱ ውሃ የለውም ብሎ ይሳቄና ድንጋዩን ይዞ በብረት ይዞ በድጅኖ ይዞ በመዶሻ ሲመታው የሁላችን አባት የውሃው አምላክ እግዚአብሔር ለትዕግስተኛው ለኢሳቅ ሌላ ጉድጓድ፣ ሶስተኛ ጉድጓድ እንደ ፋውንቴን በረሃ ውስጥ እንደ ፋውንቴን ወደ ላይ ይዘላል። ውሃው ማንጠረጠረ ድንጋዩ ውሃ ይኖረዋል ብሎ ማናሰበ ያ ድንጋይ ያ ድንጋይ ያ ድንጋይ ያ ድንጋይ ያ አለት ያ አለት የዓለምን ሕዝብ ሁሉ ከጽምዓ ነፍስ ያረካው አለት፣ እስራኤል ሁሉ በበረሃ ውስጥ ጠጥተው የረኩበት አለት፣ ያ ድንጋይ ሕልመኛው ናቡከደነጾር በሕልም ያየው እጅ ሳይነካው ከተራራው ላይ ተፈንቅሎ የወረደው ድንጋይ፣ በናቡከደነጾር ቤተ መንግሥት ፊትለፊት የነበረውን ምስል አድቆ በክብር ምድርን የሞላው ድንጋይ ድንጋዩን ቆፈር ወያ ድንጋይ አናጺዎች የናቁት ድንጋይ የማዕዘን ራስ የሆነው ድንጋይ ውበታችን፣ ክብራችን፣ ሞገሳችን፣ አምባ ማምለጫችን ኢየሱስ ክርስቶስ። ክብርና ምስጋና ለስም አጠራሩ ይሁን። የከበረውንና የተመረጠውን የማዕዘን ድንጋይ በጽዮን አኖራለሁ፣ በርሱ የሚያምን ለዘለዓለም አያፍርም ነው አንደኛ ጴጥሮስ ምዕራፍ ሁለት ቁጥር ስድስት ጀምሮ በሱ የሚያምን አያፍርም። ወይ ያ ድንጋይ ውሃ የሌለው ይመስላል እኮ ድንጋይ፣ ድንጋዩ ደግሞ ጉደኛ ድንጋይ ነው። ሲመቱት ውሃ ያፈልቃል። እናንተ እየተመታችሁ ትቀልባላችሁ፣ እየተደበደባችሁ ታበላላችሁ። ከተሰደብን እንኳን እኛ መሶባችንን አንከፍትም። ያ ድንጋይ የተለየ ድንጋይ የእስራኤል ልጆች በበትራቸው ይመቱታል። ሲመታ ውሃ የሚያፈልቅ ጉደኛ ድንጋይ ምንድነው የሚለው? ቅዱስ ጳውሎስ በአንደኛ ቆሮንቶስ ምዕራፍ አስር ቁጥር 4 ላይ እኔ ከቁጥር 2 እመለከተዋለሁ። አባቶቻችን ሁሉ ከደመና በታች ነበሩ። ሁሉም ሙሴን ይተባበሩ ዘንድ በደመናና በባህር ተጠመቁ። ሁሉም በባህር መካከል ተሻገሩ። ሁሉም ይከተላቸው ከነበረው ከመንፈሳዊው ዓለት ጠጡ። ሁሉም ከመንፈሳዊ መብል በሉ፣ ያም ዓለት ክርስቶስ ኢየሱስ ነበረ ይላል። ለስም አጠራሩ ክብር ምስጋና ይግባው። ዓለቱ ውሃ ነበረው፣ ድንጋዩ ውሃ ነበረው። ወንድሜ ይሄንን ውሃ በትጠጣ መልካም ነው፣ ጥምህን ይቆርጥልሃል። በፍጹም በፍጹም የአልኮል ግሮሰሪዎችን እንዳትመለከቱ፣ ይሄንን ውሃ ጠጡ። ብራ ዮሐንስ ምዕራፍ 21 ቁጥር 5 ላይ መጽሐፍ እንደሚል የሕይወት ውሃ ከሆዱ ይፈልቃል። የሞት አይደለም የሕይወት ይፈልቃል። ይሄን እንደ ተናገረው ውሃ ፈለቀለት ለይስሐቅ። ውሃውን ጠጣ። ከዚህ በኋላ እጅግ የሚገርመው ነገር ያንን ሦስተኛውን ጉድጓድ ምን እንዳለው ታውቃላችሁ? ሦስተኛውን ጉድጓድ ረሆቦ ታለው። ረሆቦ እግዚአብሔር አሰፋልን በምድርም ላይ በዛን ነው ያለው። አሰፋልን፣ እግዚአብሔር ሰይጣን ያጠበበልንን ጌታ አሰፋልን፣ ዲያብሎስ ያጠበበልንን እግዚአብሔር አሰፋልን፣ የዚህ ዓለም አስማተኞች ያጠበቡብንን የኛ ንጉሥ አሰፋልን፣ ሥላሴ ያሰፋልን። ሮቦት እንዴት ደስ ይላል። አሰፋል በምድርም ላይ በዛን በዛንኩ። ከዚህ በላይ ምነው በበዛ ዘማሪው በበዛ ሰባኪው በበዛ ዲያቆናቱ በበዙ ካህናቱ በበዙ ሊቃነ ጳጳሳቱ በበዙ። አሁን እኮ ለዚህ ሁሉ እልፍ አላፍ ህዝብ በገል ብንጤስ እንኳን ያለን አገልጋዮች አንበቃም፣ አንጤሰውም፣ አንሸተውም ለዚህ ህዝብ አገልጋዩ በስቶ መሰላችሁ ምንጣላው ፍቅራተን እኮ ነው። መዋደድ ቸግሮን እኮ መተሳሰብ አቅቶን እኮ ነው አንበቃውም። በቃ የእግዚአብሔር ልጆች ምን ነው ከዚህም በላይ በበዙ የእግዚአብሔርን ክብር የሚገልጡ የቤተ ክርስቲያንን አድማስ የሚያሰፉ ሁል ጊዜ ልባቸው ለፍቅርና ለመልካም ነገር ብቻ እየተነቃቃ መልካም አገልጋዮችን እግዚአብሔር ምን ነው ለቤተ ክርስቲያን ባበዛ። በዛ ሰፋን ሰፋን፣ እኮ በየትኛውም አቅጣጫ ሰፋን። እግዚአብሔር ከዚህም በላይ ያግዘን። ርሆ ቦታ ነው አያችሁ። ይስሐቅ እልፍ እልፍ እያለ በሕይወቱ የተፈጸመለትን ነገር ፈቀቅ ፈቀቅ እያለ በሕይወቱ እግዚአብሔር ያሳየውን ነገር እናንተ የእግዚአብሔርን ዕቃ የምትሸከሙ እልፍ እልፍ በሉ። መከራ ይኖራል፣ ፈተና ይኖራል። እልፍ እልፍ በሉ። ሲገፋ ሲገፋ ሲገፋ ጉባል ዓለቱ ላይ ድንጋዩ ላይ ጉባል የሕይወት ውሃ እየጠጣ ሮቦት ሮቦት እያለ በረሃ ውስጥ ይጮኻል። መገፋት ጥሩ ነው፣ ጥሩ ነው። መከራ በዛብኝ፣ ፈተና በዛብኝ፣ አሳዳድጅ በዛብኝ እንዳትሎ መገፋት ጥሩ ነው። መገፋት ሰውየው ምን እንዳለ ታውቃላችሁ? ሽሮ በላ። የጣፈጠ ሽሮ በቂቤ የተሠራ ሽሮ ጥሩ ባለሙያ ሴት የሠራችውን ሽሮ በላ። በልቶ አልጠገበም ግን አልቋል። ትሪው ላይ ሰፈፎ ዋለ ቂቤው። ጣቱን እየላሰ በልቡ ይነጋገራል። ቂቤን ሊያዋራት ወይዘሮ ቂቤ አላሉ። አቤት አለች ቂቤ። ለመሆኑ እንዴት ሆነሽ ጣፈጥሽ? ቂቤ ስትመልስ ተገፍቼ አለች አሉ። ተገፍቼ። እንዴት ሆነሽ ጣፈች? ተገፍቼ። እንዴት ተገፋሽ? ረግቼ። መገፋት ለካ ያጣፍጣል። ግድ የላችሁም መገፋት መልካም ነው፣ ያጣፍጣል። እንዲያ ባይሆን ኖሮ መች አገልግሎታችን ይሰምር ነበር? መቼ ይጣፍጥ ነበር? ሁሉን ነገር ውብ ያደረገው እኮ እግዚአብሔር ነው። መልካም አደርጋችሁ ስትጎሰሙ ክብር አለው። ወይዘሮ ቅበ እግዚአብሔር ያጣፍጣል፣ ያጣፍጠው ሕይወታችንን። አትማረሩ፣ በመከራ እልፍልፍ ብቻ በሉ እልፍ እልፍ በሉ። ቀዘምዘምና ክፉቀ ጎንበስ ሲሉት ያልፋል ነው የሚባለው። እስኪ ያልፍ ግን ያለፋል። መናጣ አለ፣ መገፋት አለ፣ ወጀብ አለ፣ አውሎ ንፋስ አለ። ግን ትሻገሩታላችሁ። እውነቴን ነው የምላችሁ። እሱ ክንዳችንን ከያዘ የማንሻገረው ባህር፣ የማንወጣው አቀበት የለ። ሁላችንም ከሸለቆ ወደ ከፍታ እንወጣለን። እልፍ እልፍ በሉ ተብሎ ነው የተጻፈ። እልፍ በል ፈቀቅ በል እግዚአብሔር ልጅ ከሆን እልፍ በል ያልፋል። ጠብቀው ደግሞ ጠብቀው፣ ስፍራህን ሳትለቅ ጠብቀው። እንባቆም ምን እንዳለ ታውቃላችሁ? በመጠበቂያዬ ግንብ ላይ ቆሜ እጠብቀሃለሁ። እንባቆም ሁለት አንድ ላይ መጠበቂያው ላይ ሆናችሁ ጠብቁት። ትላንትና ስትጸልዩ የነበረበት ቦታ፣ ትላንት ስትሰግዱ የነበረበት ቦታ፣ ትላንት ስታመልኩት በነበረበት ቦታ ጠብቁት። የእኛ ችግር መርጋት አንችልም። መረጋጋት ያቀተናል። በቃ ቦታን ለዋውጣለን። ጠዋት መቅደስ ነው፣ ከሰዓት በኋላ አሪቲና ሎባንጃ ቄጤማይዘን ይዘን ወደዛው ወደ ጨለማው። እንደገና ሰው ተመልሶ ወደ ባርነት እንደገና ወደ ጨለማ ወደ ጥልቁ። እግዚአብሔርን በመጠበቂያ ሆናችሁ ጠብቁት፣ ያልፋል። እናንተ እግዚአብሔርን እቃ የምትሸከሙ እልፍ እልፍ በሉ። ከዚያ ቀጥሎ ያለው ቃል ምን እንደሆነ ታውቃላችሁ? ውጡ ይላል ውጡ። ርኩሰትንም ማትንኩ ንጹሐን ሆኑ። ውጡ ነው የሚለው። ኬት ነው የምንወጣው? አሁን እግዚአብሔር ነግሮናል አይደ ለመባረክ ትፈልጋላችሁ? ለማረፍ ትፈልጋላችሁ? እንግዲያውስ እግዚአብሔር የጫቱ መደብ አጠገብ አይባርክም። ፈቀቅ በሉን። የመጠጥ ጉሮ ሰሪው አጠገብ በረከት የለም፣ ፈቀቅ በል የዝሙቶ አልጋ አጠገብ በረከት የለም፣ ፈቀቅ በል፣ እልፍ በል። የጣዖት አዳራሽ ውስጥ በረከት የለም፣ ፈቀቅ። ጀበናውና ሲኒው አጠገብ መባረክ የለም፣ ፈቀቅ እልፍ። እልፍ ማለት መሻገር። እዛ እግዚአብሔር ይባርካል። ውጡ ነው ያለ። ውጡ ኬት ኢሳይያስ 48 ከባቢሎን ውጡ ከከለዳውያንም መንደር ኮብልሉ ይላል። ሁለተኛ ቆሮንቶስ ምዕራፍ 6 ቁጥር 17 ላይ ከመካከላቸው ውጡና ርኩሰትን አትንኩ የተለያችሁ ሁኑ ይላል። ተቀላቅላችሁ ያላችሁ እስኪ ተለዩ። የተቀላቀለ ሕዝብ ይለይ፣ ለእግዚአብሔር ይውጣ። ውጡ፣ ከሸለቆ ውጡ። አንድ ያልወጣንበት ነገር ብቻ አለ። ለዛ ነው ለጥያቄያችን መልስ ቶሎ አልመጣ ያለው። ለዛ ነው እንቆቅልሻችን መፈታት ያቃተው። አልወጣንም። አውጣን እንላል። ለመውጣት እጅ መዘርጋት አድነኝ ማለት እንደ ጴጥሮስ። እዛ ውጡ ርኩሰትንም አትንኩ ይላል። አንዳንድ ሰዎች በአገልግሎት ተነክተው ይወጣል። ከወጡ በኋላ ደግሞ ርኩሰትን ይሄ በባቄላ እርሻ ውስጥ እንደሚያልፍ ሰው ግራና ቀኙን እየቀጠፉ ኃጢአትን የሚያልፈዋሉ። አትንካ ከተባልክ አትንካ። በቅ አትንኩ፣ ውጡ፣ እንዳትነካኩ ጉቦ እንዳትነኩ፣ ስርቆት እንዳትነኩ፣ እርም የሆነውን ለእግዚአብሔር እንዳትነኩ። እርኩሰትን አትንኩ ተብሏል። የመጨረሻውን ንጹሐን ሆኖ ሆኖ ያለው ሰው እንዴት ሊነጻ ይችላል? ጥያቄ ትጠይቃላችሁ፣ እኛ እንጠይቃለን፣ እግዚአብሔር ይመልሳል። ሰው በሦስት ነገር ይነጻል። አንደኛው ቃሉን ሲሰማ ይነጻል። አሁን ልባችን እየታጠበ እንደሆነ ታውቃላችሁ። እግዚአብሔር እያሳረፈን እኮ ነው። ሁለተኛ ሰው የሚነጻውን ስሐ ሲገባ ነው። እግዚአብሔርን አልቅሶ ወድቆ ምህረት፣ ይቅርታ ሲጠይቀው መለኮታዊውን ስልጣን ለጨበጡት ለአባቶቹ ሄዶ ሲያማክር ይነጻል። ሦስተኛው ፍጹም ለመሆን ከፈለግን የጌታን ቅዱስ ስጋ፣ ክቡር ደም መቀበል አለብን። ይሄ ነው ማሰሪያው። ስጋውን መብላት፣ ደሙን መጠጣት የዘላለም ሕይወት ያለው በዚህ ውስጥ ስለሆነ አንዳንዶቻችን ብዙ ስራ እንሰራለን። ከጌታ ስጋና ደም ውጭ ነው ነው ያለ ነው። ድህነት የለማ ለማረፍ ለመዳን ወደዚህ ህብረት መጠጋት መቻል አለብን። ከዚህስ በኋላ ምን ይሆናል ትሉኝ ይሆናል። እግዚአብሔር ይቀድማችኋል የእስራኤልም ቅዱስ ይከተላችኋል ነው የተባለ። እግዚአብሔር ይቀድማችኋል፣ ከፊት ይቀድማል። በቃ ጠላት ሊኖር ይችላል፣ እግዚአብሔር ይቀድማል። ችግር ሊኖር ይችላል፣ እግዚአብሔር ይቀድማል። እሱ ከቀደመ ደግሞ ሁሉን ነገር እሱ ያሳልፈዋል። ይከተላችኋልም ተብሏል። ደጀናችን እግዚአብሔር ነው። ማንም ከጀርባ መጥቶ ሊያጠቃን አይችልም። ከፊት እግዚአብሔር፣ ከኋላ እግዚአብሔር፣ በሞገሱ እንራመዳለን። በችኮላ አትወጡም ነው ያለ። አትቸኩሉ፣ ከእግዚአብሔር አንቀድምም። ብንፈጥን ብንፈጥን ከእግዚአብሔር አንቀድምም። በችኮላ አይደለም። አንዳንድ ሰው እግዚአብሔር የዛሬ ወር ቀጠሮ ይዞለት ዛሬ ግብ ግብ የሚገጥማል። እግዚአብሔር የዛሬ ዓመት ቀጠሮ ይዞለት ዛሬ ግብ ግብ ይገጥማል። የለም የለም፣ አትቸኩሉ ነው የተባለው። እግዚአብሔር ይቀድማችኋል፣ የእስራኤልም ቅዱስ ይከተላችኋል፣ ታርፋላችሁ ተብሏል። እግዚአብሔር ያሳረፈ ያሳረፈን ከጥላው በታች ግድ የለም፣ ያልፋል። ቀስ እያለ ይንጋ ሌሊቱ ያልፋል፣ ጨለማው ያልፋል፣ መከራው ያልፋል። ሁሉንም አልፈን እንተርከዋለን ደግሞ እንደ ታሪክ እልፍ እልፍ በሉ። የእግዚአብሔር ቸርነት፣ የእመቤታችን አማላጅነት፣ የአባቶቻችን ጸጋና በረከት ከሁላችን ጋር ይሁን። የሰው መጨረሻው ሲያምር ነውና መልካም እግዚአብሔር አምላካችን የሁላችንን መጨረሻ ያሳምርልን። እግዚአብሔር ይስጥልኝ። እግዚአብሔር ይባርካችሁ።